አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያና ግብፅ በህዳሴ ግድብ ግንባታ ላይ ቢጨቃጨቁም ቀውስ ደረጃ ላይ እንዳልደረሰ የግብፁ መሪ ተናገሩ። አዲሱ የደቡብ አፍሪካ ፕሬዝዳንት ደጋፊዎችንና ተቀናቃኞችን ያቀፈ ካቢኔ መሰረቱ፣ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የቢቢሲ ኒውስ ማለትም የብሪታንያ ዜና ስርጭት ኮርፖሬሽን ድረገጽ ግብፅን ስላላስደሰተው የታላቁ የህዳሴ ግድብ ግንባታ ጉዳይ ዘገባ አውጥቷል። ግብፅ የብሪታንያ ቅኝ ገዢዎች ባወጡላት ሕግ መሠረትና ከዛም በፊት ለብዙ ሺህ ዓመታት በናይል ማለት ባባይ ወንዝ ላይ የፖለቲካ ተጽዕኖ ስታሳድር ቆይታለች። አሁን ግን ኢትዮጵያ ታላቁን የህዳሴ ግድብ ለመገንባት የወሰደችው ውሳኔ ይህን ሁሉ ቀይረዋል ይላል የቢቢሲው ድረገጽ። በሰላሳ ዓመታት ውስጥ የህዝባቸው ብዛት እጥፍ ከሚጨምረው የአፍሪካ ሀገሮች የህዝቡ ብዛት ለሚያስከትለው ሁኔታ እቅድ አውጥተው የተዘጋጁ ያሉት ጥቂት ናቸው። ኢትዮጵያ ግን ብዙ የፖለቲካ ተግዳሮቶች የተደቀኑባትና ውስን ነፃነት ያላት ሀገር ብትሆንም አገሪቱ ራሷን ወደ መካከለኛ ገቢ ከፍ ለማድረግ በምታደርገው ጥረት ብዙ የኢንዱስትሪ ፓርኮች መስርታለች። ለዚህ ሁሉ ታዲያ ጠንካራ የኤሌክትሪክ ኃይል ያስፈልጋታል። ከአፍሪካ ትልቁ የመብራት ኃይል አመንጪ ጣቢያና በዓለም ደረጃ ካሉት ግዙፍ ግድቦች አንዱ የሚሆነው ታላቁ የህዳሴ ግድብ ታዲያ ይህን ነው የሚያደርገው። ግብፅ ግን ኢትዮጵያ የአባይ ወንዝ ውሃ ፍሰትን ልትቆጣጠር ትችላለች የሚል ስጋት አሳድሮባታል ሲል የቢቢሲ ኒውስ ድረ ገጽ ዘግቧል። የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ስለሺ በቀለ ጉዳዩ ለእኛ የውሃውን ፍሰት የመቆጣጠር ሳይሆን ራሳችንን በኤነርጂ ልማት በኩል ለማሳደግ ነው። ለግርጌ ተፋሰስ ሀገሮችም ብዙ ጥቅም ያስገኛል ሲሉ የማረጋጋት ምላሽ ሰጥተዋል። ሱዳን በበኩሏ አቅፋ ተቀብለዋለች። ታላቁ የህዳሴ ግድብ ከሱዳን ድንበር ጥቂት ኪሎ ሜትር ነው ርቆ የሚገኘው። የኤሌክትሪክ ኃይሉ ምንጭ ሥራ ጀምሮላት ብዙ በማያስወጣት የታዳሽ ኤነርጂ በመስመሮቿ እስኪፈሱላት ድረስ ነው የምጠብቀው ይላል ዘገባው። ለሱዳን ድንቅ ነው ብለዋል፣ የእርሻና የመስኖ ውጥን ባለቤት የሆነው ዳል ቡድን ኃላፊ ኦሳማ ዳውድ አብዱላጢፍ። ለሱዳን ከዚህ የተሻለ ነገር የለም፣ ኤኔርጂው ከመደበኛ የውሃ ፍሰት መጠን ጋር ሲደመር በረከት ነው ሲሉም አክለዋል። ኢትዮጵያ ለመጀመሪያ ጊዜ በራስጌነት ባላት አቀማመጥ የናይል ውሃ ፍሰትን በዚህም ሆነ በዚያ ልትቆጣጠር የምትችልበትና በራሷ ወጪ ግድብ ለመገንባት ባላት ብቃት ምክንያት የኢኮኖሚ ኃይል ለመሆን ችላለች፣ ብለዋል ጀርመን የሚሰሩ ግብፃዊ ምሁር ራውያ ታውፊክ። የግብፅ የውሃና የመስኖ ሚኒስትር መሐመድ አብዱል አቲ በበኩላቸው እጅግ ተቆጥተዋል። አንድ ሚሊዮን የሚሆን ህዝብ ኃላፊነት አለብን። ወደ ግብፅ የሚፈሰው ውሃ መጠን በሁለት ከመቶ ቢቀንስ ሁለት መቶ ሺህ ኤክር የሚሆን መሬት ይጠፋል። አንድ ኤክር መሬት ቢያንስ አንድ ቤተሰብ ይቀልባል። የግብፅ የቤተሰብ አባላት በአማካይ አምስት በመሆናቸው አንድ ሚሊዮን የሚሆኑ ሰዎች ስራ አጦች ይሆናሉ ማለት ነው። ስለሆነም የዓለም አቀፍ ጸጥታ ጉዳይ ነው ማለታቸውን የቢቢሲ ኒውስ ድረገጽ ጠቅሷል። የምጸቱ ምጸት ግን እንደ ኤውሮፓን አቆጣጠር በ1960ዎቹ ዓመታት ግብፅ የአስዋን ግድብ ስትገነባ የሚያኮራ ብሔራዊ ስኬት ተደርጎ ነበር የታየው። ኢትዮጵያም የዳሴ ግድብ ግንባታን እንደዛ ነው የሚታየው ሲል የቢቢሲ ኒውስ ድረ ገጽ ላይ የወጣው ጽሑፍ ጠቅሷል። የኒውዮርክ ታይምስ ጋዜጣ ደግሞ አዲሱ የደቡብ አፍሪካ ፕሬዚደንት ተባባሪዎቻቸውንና ተቀናቃኞቻቸውን ለካቢኔ አባልነት መሰየማቸውን። ፕሬዚደንት ሲሪል ራማፎሳ ካቢኔ መመስረታቸውን ያስታወቁት ባለፈው ሰኞ ሲሆን ከፍተኛ አክብሮት የሚሰጣቸውን ሰዎች ለቁልፍ ቦታዎች እንደ ሾሙ ታውቋል። በምክትል ፕሬዝዳንትነት የሾሟቸው ግን የአስተዳደር ብቃት ያላሳዩ ሰው ናቸው ይላል ድረገጹ። አዲሱ የደቡብ አፍሪቃ ፕሬዚደንት ካቢኔውን የመሰረቱት ቃለ መሐላ ከፈጸሙ 11 ቀናት በኋላ ነው። በቅሌት ተተብትበው የነበሩት የቀድሞው ፕሬዚደንት ጃኮብ ዙማ አንዳንድ ደጋፊዎችንም በነበሩበት ስልጣን እንዲቆዩ አድርገዋል። ይህም በገዢው የአፍሪቃ ብሔራዊ ኮንግረስ ውስጥ ያሉትን ተፎካካሪ ወገኖች መሃል ሚዛን ለመጠበቅ ሲሉ የወሰዱት እርምጃ ተደርጎ ታይቷል። ራማፎሳ ቅድሚያ የሚሰጡት ለመልካም አስተዳደር መሆኑንም አስታውቀዋል። የቀድሞ ፕሬዝደንት ጃኮብ ዙማ ከገንዘብ ሚኒስትርነት ሥልጣናቸው አባራቸው የነበሩት በሕዝብ የሚከበሩት ንሃልና ኔኔ አዲሱ ፕሬዝደንት መልሰው ሾሟቸዋል። ከቀድሞ ፕሬዝደንት ጋር ይጋጩ የነበሩት ሌላ ተወዳጅ የሆኑት ፕራቨን ጎርዳን የሕዝባዊ ንግድ ተቋማት ሚኒስትር ሆኗል። ይህ የሚኒስትር መሥሪያ ቤት በዘጠኛ ዓመታቱ የዙማ አስተዳደር ወቅት የሙስና መስፋፋት ምንጭ ሆኖ መቆየቱን የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። እነዚህን ለውጦች የማደርገው ቀጣይነትና መረጋጋት ከመታደስ ከኢኮኖሚ ማገገም እንዲሁም ከሁለንተናዊ ለውጥ አስፈላጊነት ጋር ያለው ሚዛን መጠበቅ እንደሚያስፈልግ በመገንዘብ ነው ብለዋል። አዲሱ ፕሬዚዳንት ሚስተር ራማፎሳ በዙማ አስተዳደር ወቅት የካቢኔ አባላት የነበሩ አንዳንዶቹ ከሙስና ጋር የተያያዙና የአስተዳደር ጉለት ያሳዩ የሚባሉ የተወሰኑ ሰዎችን በሥልጣኖቻቸው እንዲቀጥሉ መልሰው ሾመዋል። በተጨማሪም አዲሱ ፕሬዚደንት የኢምፖማላንጋ ክፍለ ሀገር ጠቅላይ ሚኒስትር የነበሩት ዴቪድ ማፖዛ የተባሉ የረጅም ጊዜ የዙማ ደጋፊ በምክትል ፕሬዝዳንትነት ሾመዋል። ስቲቨን ፍሬድማን የተባሉ በጆሃንስበርግ ዩኒቨርሲቲ የሚሰሩ የፖለቲካ ተንታኝ እንደሚሉት ማቡዛ በመጨረሻ አቋማቸውን ለውጠው ራማፎሳ እንዲመረጡ በማድረግ ወሳኝ ሚና ተጫውተዋል። ነገር ግን ማቡዛ ረግጠው በመግዛት የሚታወቁና የሚያስተዳድሩት ክፍለ ሀገር የፖለቲካ ግድያ ማዕከል ተደርጎ እንደሚታይ ተንታኙ መግለጻቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። እንዲህ አይነቱን ሰው ለሀገሪቱ ፕሬዝዳንትነት መሸጋገሪያ ሊሆን በሚችለው ቦታ ላይ መሰየሙ ራማፎሳ ሙስናን ለማጥፋት የገቡትን ቃል አጠራጣሪ እንዲሆን ያደርጋል ሲሉ ተንታኙ እንደሚተቹ የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው።